ስደተኛ የሆነ የደም ልገሳ እጥረት ችግር ባለባት ኢትዮጵያ ውስጥ ደም የሚባክንበት የጤና ክፍተት አለ ሲሉ ባለሙያዎች ተናገሩ። አንድ ተገኘቿን አንድ ዩኒት ሳይሆን የከሰጠች በኋላ ያ የደም በትናንሽ ከረጢቶች ስላልተዘጋጀ አሁንም ሌላ አራት መቶ የሚሉም ጥለሽው አሁን ሌላ ተመሳሳይ ትልቅ ዩኒት ወደ መፈለግ ነው ምታኝ የሰማችሁት በዚህ ዙሪያ ካነጋገርናቸው ባለሙያዎች መካከል አንዱ የሆኑትን ዶክተር መሐመድ በሽርን ነው። እንዴት ደም እየባከነ እንደሚገኝና የተቀምጠውን መፍትሄ በምሽቱ እንቃኛለን። በሌላ በኩል በዚህ በሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን አመታዊ ፌስቲቫል መዝጊያ ቀን ስለተደረገው የሩጫ ውድድርም እናነሳለን። በየአመቱ የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ የእግር ኳስ ጨዋታ ባህላችንን ያስተዋውቃልና ኢትዮጵያ በዓለም አቀፍ ደረጃ የምታሸንፍበትን ትልቁን ስፖርት ከፌዴሬሽኑ ጋር ጨምሮ እዚ የተወለዱ ኢትዮጵያውያን የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ አካል እንዲሆኑ ለማድረግ ነው። ስፖርትና ሌሎች ዘገባዎችንም አካተናል። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። የሰኞ ምሽት ሐምሌ 4 2014 ዓመተ ምህረት የጋቢና ቤ መሰናዶ ጀምሯል። ከአሁን ሰዓት ጀምሮ መሰናዶን የመራው ኤደን ገረመው በምስልና ድምፅ ምህንድስናው ኤልያስ አስማረ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን አብረናችሁ የምንቆይ ይሆናል። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ቴክስ ውስጥ የሚኖሩ ወጣት ትውልድ ኢትዮጵያውያን ዘንድ አትሌቲክሱን በመጠቀም ትስስር ለመፍጠር ያለመ ራን ኢንዘ ዩኤስኤ የተሰኘ የአምስት ኪሎ ሜትር የወንዶችና የሴቶች ሩጫ ውድድር ቅዳሜ ዕለት ተካሂዷል። በሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን አመታዊ ፌስቲቫል መዝጊያ ቀን በነበረው ውድድር ላይም ታዳጊ ህጻናትም የአንድ ማይል ውድድር አድርገዋል። ስለ ውድድሩ ግብና በመጪው ዘመን እቅዶችን ሀብታሙ ስዩም እንደሚከተለው ያሰማናል።

ኢትዮጵያ ትልቅ የአትሌቲክስ አሸናፊዎች አገር ነች እና በየዓመቱ የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ የእግር ኳስ ጨዋታ ባህላችንን ያስተዋውቃል እና ኢትዮጵያ በዓለም አቀፍ ደረጃ የምታሸንፍበትን ትልቁን ስፖርት ከፌዴሬሽኑ ጋር ጨምሮ እዚ የተወለዱ ኢትዮጵያውያን የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ አካል እንዲሆኑ ለማድረግ ነው። እኔ በግሌ እንግዲህ ያለፉትን አስር አመታት እስከ አምና ድረስ የታላቁ ሩጫ ስራ አስኪያጅ ነበርኩኝ። ስለዚህ ያለፈው አንድ አመት ራሴ ጡረታ ወጥቼ ለተኪዎች አስረክቤ የራሴን ድንቅ ኢትዮጵያን ብራንድ ኮንሰልተንት ቢባል የማርኬቲንግ ካምፓኒ ሴታ ፓርክ ያለው ግን ወደ ወደኋላ ሲኬድ ዳላስ በተደረገው በ37ተኛው ኤስፍኤ ኮምፕቲሽን ላይ መጥቼ እንደ እንግዳ ይቼ ነበርና ሳይ በጣም ትልቅ ዝግጅት ሆኖ አገኘሁት። ስለዚህ ምን ይሄ ነገር እንዴት ማደግ ይችላል? የሚል ዝም ብዬ ሳስብ ነበርና ብዙ ሰው ሳይ ወጣቶች ብዙ እዚህ የተወለዱ አሉ ና የምትወያያሉ፣ ቦርድ ይሆናሉ ተወሎ ና እኔ ደግሞ እንደ ሩጫ አዘጋጅነት የታላቁ ሩጫ ሆኜ ለምን እዚያ እናመጣም የሚል ሀሳብ አደረብኝ። በቀጣይ አመት አትላንታ መጣንና ሪሰርች አደረግን። ይህ ነው እዚህ የመጣውን ሰው አንድ አራት መቶ አምስት መቶ የሚሆን ሰው ኢንተርቪው አደረግን። ሩጫ በኤስፍ ኔጋ ቢደረግን ኔክስት ይር ይሳተፋሉ ወይ ምን ያህል ርቀትና ድርግ ማንን ነው የምትወዱት፣ ማንን እንግዳ እናምጣላችሁ ብለን ሰፊ ሪሰርች ሰራን። ሶ የዛ ፋይንዲንግን አምጥተን ለፌዴሬሽኑ አቀረብ። ፌዴሬሽኑ በጣም በጥሩ ተቀበለው። ስለዚህ ይሄ የዘንድሮ የመጀመሪያችን ነው። ስለዚህ ሀሳቡ የአትሌቶቻችንን ስኬት እና ክብር የሚል ነው። ስለዚህ ወጣቶች፣ እዚህ ያሉ ወጣቶች ኢትዮጵያውያን ማሸነፍ ይችላሉ፣ ጠንካራንን ብለን ለማስተማር አትሌቶቻችን ትልቅ ምሳሌ ይሆናሉ። ምክንያቱም የዓለም ሻምፒዮን ናቸው፣ የኦሎምፒክ ሻምፒዮን ናቸው። ስለዚህ የማሸነፍን ስሜት ለወጣቶቹ ማቅረብ እንፈልጋለን። በሕይወት ያሉ ልጆቹን ማነቃቃት የሚችሉ አትሌቶች አሉ። አንዱ የዚህ የሩጫ አዘጋጅ አትሌት አሰፋ መዝገቡ ነው። ከኔ ጋር ሌላ አቶ ጥበቡ ታፈሰ የሚባል እዚህ ሶሻል ኢንተርፕሪነር አለ ኢትዮጵያ እዚህ አሜሪካ የሚኖርና ሶስታችን በጋራ ሆነን ነው ይህን ዝግጅት ያዘጋጀ ነውና ዋናው ሀሳቡ በበየአመቱ የፌዴሬሽኑ የሚሰራው ነገር ላይ ዋጋ መጨመር ነው። ምክንያቱም ዝም ብሎ ተነስቶ ሩጫ ብናደርግ ምንም አይደርስ፣ ግን ይሄ ኦረዲ በጣም ብዙ ሺህ ኢትዮጵያውያን ከመላው አሜሪካ እንደዚሁም ከካናዳ፣ ከአውሮፓ፣ ከኢትዮጵያ እንኳን ብዙ የመጡ ሰዎች አግኝተናል። ሲሰባሰቡ በሀገራችን ትልቅ የሆነውን ስፖርት የዘንድሮ ደግሞ ክብር እንግዳችን መሰረት ደፋር ነበረች። የአምና ሪሰርችም ስንሰራ ሰው ብትመጣ ብሎ ጠይቆ የነበረው መሰረት ደፋርን። ስለዚህ እነሱን እያመጣን ወደፊት የሀገራችንን ገጽታ ከፍ የምናደርግበትን ስራ ለመስራት ነው። ይሄንን ውጭ ያደረግ ነው። እንደዚህ ያሉ ውድድሮች እዚህ ሀገር የተበራከቱ አይደሉም። በተለይ በትውልድ ኢትዮጵያውያን ማህበረሰብ ዘንድ እንዲጠናከሩ እዚህ ባለው ህዝብ ልክ ደግሞ ተሳታፊያቸው እንዲበዛ ምን መደረግ አለበት ብለህ ታስባለህ? እንደ ጅምርስ ያያችሁት ነገር ምንን ያሳያል? እንግዲህ ምንድነው ያው ብዙ መስራት አለብን። ምክንያቱም ትልቁ ውድድር ሲዘጋጅ መልእክቱን ማስተላለፍ፣ የሚሮጠውን ሰው መመዝገብ ትልቁ ስራ ነው። ከዛ በኋላ ነው የውድድሩ ቀን ለሚመጣው ሰው መሰናዶ የሚደረገው። ስለዚህ እንግዲህ ተቀናጅቶ ውድድሮች ሲኖሩ ለኢትዮጵያው ማህበረሰብ ማስተላለፍ ይቻላል። እንግዲህ እዚህ የሰሜን አሜሪካ የኢትዮጵያ ኢንተርናሽናል አትሌቶች ማህበር አለ። እንግዲህ ብዙ ኢትዮጵያን በተለያየ መስክ የወከሉ አትሌቶች እዚህ ማህበር አላቸው። ብዙ እዚህ የሚኖሩ ስላሉ እነሱ ማህበር አላቸው። እነሱ ጋር በቅርበት ቢሰራ በየብዙ ስቴት ስላሉ መቀስቀስ ይችላሉ። ሌላው ግን እንግዲህ ብዙን አካል መንካት እንችላለን። በየቦታው በየእምነት ቦታዎቹ መሄድ እንችላለን። ልጆች ከነ ቤተሰባቸው ይገኛሉ። በኤምበሲውን በኩፈርቶች መደረግ ይችላሉ። እንደ ስፍኔ አይነት ፕላትፎርሞች በጣም ጥሩ ናቸው። ስለ በየቦታው ኮሚኒቲው አክቲቭሊ ሆኖ የሚንቀሳቀስበት ቦታ መስራት ይቻላል። አሁን ዘንድሮ ለእኛ ቻሌንጃችን ምን ነበር? ሁለት ወርም አይሞላም፣ ይሄን ውድድር ስናዘጋጅ፣ ስፖንሰር ስንፈልግ፣ ውድድሩን ስናረግ። ስለዚህ ጊዜ ነው የሚያስፈልገው ኢቨንት ለማዘጋጀት ስለዚህ የሚቀጥለው ዓመት ፌዴሬሽኑ እስከ ጃንዋሪ ድረስ ያቃል የት ስቴት እንደሚሆን። ስለዚህ እኛ ከስድስት ወር በላይ የመዘጋጃ ጊዜ ይኖረናል። ስለዚህ በዛ ነው የሚመለከተውን ሁሉ መድረስ እንችላል። አሁን እኛ እቅዳችን ኢትዮጵያውያን ዝግጅትም ላይ ብናደርገው የዚህ ሀገር ሰዎች እንዲሳተፉ እንፈልገን። አሁን አብረውን ዛሬ አንድ ቮለንቲር አድርገው ይሰሩ የነበሩት የሜሪላንድ ሮድ ራነርስ ክለብ አለ። እነሱ ቮለንቲር አድርገው አብረውን ሰርተዋል። ኔክስት ይር ቀድመን ፕሮሞት ካረግን በእነሱ በኩል ኮሚኒቲ ውስጥ አሜሪካኖች እንዲሳተፉ ይቀሰቀሳል። ስለዚህ ኢትዮጵያውያን ብቻ ሳይሆኑ አሜሪካኖችም ይመጣሉ። ያኔ አትሌቶቻችን ሲመጡ የሀገራችን ሜጅ ቢልድ ማድረግ እንችላለን። ምክንያቱም ቮለንቲሮቹን ጠርተን እዚህ ፎቶ ስናስነሳቸው ከነመሰረት ጋር በጣም ኦነርድ ነበሩ። ስለዚህ ይሄን ኔክስት ይር አፍተር ቱ ትሪ ይርስ እዚህ ብንመጣ በጣም ኢንስፓየርድ ሆነው ነው የሚጠብቁን እና ሰፊ ሳ መስራት ይቻላል። እንግዲህ ጀስት ቴስቲንግ ደ ወተር ዘሯን ተክለናል። እንግዲህ የሚቀጥሉትን አመታት ደግሞ በየአመቱ እያስተካከለን ቅድም እንዳልኩ የአራት አመት ነው ኮንትራታችን። ስለዚህ እዛ ላይ በጣም እቅድ አድርገን እያሻሻል ነው መሄድ ይቻላል። ታላቁ ሩጫም ሲጀመር በትንሽ ተጀምሮ ነው ያደገው። ሰው ትንንሽ ኢምፕሩቭመንቶች እየተደረገ ትልቅ ኢቨንት ማድረግ ይቻላል። አንተ እንዳየኸው እንደምትገነዘበውም በዚህ በዩናይትድ ስቴትስ ውስጥ የሚኖሩ በርክት ያለ ወጣት ትውልደ ኢትዮጵያውያን አሉ። እናንተ የጀመራችሁትን አይነት ስፖርታዊ እንቅስቃሴ ስፖርታዊ ዘመቻ በማገዝ ረገድ ምን ምን አስተዋጽኦ ሊያበረክቱ ይገባል ብለህ ታስባለህ? እንግዲህ ያው ቀስ ብለን መጀመር አለብን አይደል? ያው አሁን ዘንድሮ አድርገነዋል፣ በጣም በአጭር ጊዜ ዝግጅት። የሚቀጥለው አመት ደግሞ ምንድነው እንግዲህ ትኩረት ማድረግ የምንፈልገው ወጣቶቹ ላይ ነው። ምክንያቱም አሁን ሰሞኑን ውድድሩን ስናስተዋውቅ ልጆቹን እየጠየቅን ነበር። የነ ሀይሌና የአሰፋ መዝገቡ ፎቶ የነ መሰረት ደፋርና የነ ጥሩነሽ ፎቶ ነበር ማናቸው ስንል ብዙዎቹ ትልልጆች አያውቋቸው። ያ ማለት ስራ አልሰራንም ማለት ነው። እንግዲህ ያው ስንኖር ጎበዞች ታሸንፋላችሁ፣ እኛ ጎበዞች ነን ኢትዮጵያውያን ብለን ልጆቻችንን መቅረጽ አለብን። እዚህ ስንመጣ ኮምፕቲሽን ነው። ልጆቻችን እዚህ ቢኖሩ አባት እናቶቻቸው ኢትዮጵያውያን ናቸው፣ ባህላችን ይወስደናል። ስለዚህ በባህላችን ውስጥ እኛ ኢትዮጵያውያን ምን ኩራራ አይነት ሰዎች አይደለን። ይሄ ዝም ማለቱ ጭምት መሆኑ በማህበረሰቡ ውስጥ ይበረታታል። እዚህ ደግሞ ስትመጣ ጮክ ብሎ መናገር ሌላው ሌላው ነገር ነው የሚበረታታው ስለዚህ ልጆቹ የተበረዘ ነገር እንዳይኖር የማሸነፍ ነገራቸውን እንትን ለማለት አትሌቲክሱ ያግዛል። ስለዚህ እንግዲህ ቀስ እያለን ወጣቶቹን በምን መድረስ እንችላለን ብለን እንሄድበታለን። አሁን በዚህ ዘንድሮ በተመለከት ነው፣ ብዙ ወጣቶች እግር ኳሱ ላይ ይሳተፋል። አሁን ሰው ኔክስት ይር ማድረግ የምናስበው ክለቦቹ የእግር ኳስ ተጫዋች ብቻ ሳይሆን ሩጫውም ላይ የሚሳተፍ ግሩፕ ይዘው እንዲመጡ ማድረግ እንችላለን ወይ ከዚሁ ከተጫዋቾቹ ሊሆን ይችላል። ሰው እርስ በርስ ኮምፒት ሲያደረጉ እንዴት አድርገን ፕሮሞት እናደርግ ቢካዝ እነሱ ብዙ ፎሎወር አላቸው፣ ወጣቶች ናቸው። ሰው ያ ኮምፒቲሽን መሆን ይቻላል። እንግዲህ የዚህ ያለውን ነገር በደንብ ማጥናት አለብን። እንዳልኩ ትኩረት ማድረግ የምንፈልገው ወጣቶቹ ላይ ነው። ስለዚህ ግን ምንድን ነው ሪሊ ሚስ የሚደረገው ይሄ ሩጫ እንዴት ቫሊዩ መጨመር ይችላል፣ እንዴት ዋጋ መጨመር ይችላል የሚለውን በደንብ ማጥናት አለብን። በኢትዮጵያ ከፍተኛ የሆነ የደም አቅርቦት ችግር አለ። ይሁንና የደም ፍላጎት እየጨመረ ባለባት ሀገር ውስጥ በህጻናት የህክምና ክፍል ውስጥ ደም የሚባክንበት ክፍተት እንዳለ የጤና ባለሙያዎች ነግረውናል። ቀጥዬ እንደሚከተለው ዘገባ አቀርብላቸዋለሁ። በዓለም ዙሪያ ከፍተኛ የሆነ የደም ጥረት ካለባቸው ሀገራቶች መካከል አንዷ ኢትዮጵያ ናት። ከዘመናዊ የሕክምና ጋር ተያይዞም በቀረበው የጤና አማራጭ መሰረት ከፍተኛ ቁጥር ያለውን የእናቶችና የህፃናት ህይወት ለመታደግም ሆነ እንዲሁም በትራፊክ አደጋ የሚጎዱ ተጎጆች እና ጽኑ ህሙማን ለመርዳት የደም አቅርቦት እጅግ መሰረታዊ ነው። ይሁን እንጂ ከባህል፣ ከሃይማኖት፣ ከግንዛቤ ማነስ ጋር ተያይዞ በቂ የለጋሾች ቁጥር አለመኖሩን በመጥቀስ ከፍተኛ የሆነ የደም ልገሳ እጥረት እንዳለ በብሔራዊ የደም ባንክ የደጋሾች ዘርፍ አገልግሎት ዳይሬክተር ዶክተር ተመስገና በጁ ይናገራሉ። የደም ፍላጎት አሁን ከጊዜ ወደ ጊዜ በጣም በከፍተኛ ሁኔታ እየጨመረ ነው። አንዱ ለደም ባንኩ ተግዳሮት የሆነው ይሄ ነው። ፍላጎቱን ስናየው በተለይ አሁን ይሄ ከፍተኛ የቀዶ ሕክምና ኢትዮጵያ ውስጥ አለ። የካንሰር ታካሚዎች በጣም ብዙ ደም ይፈልጋሉ። በየአመቱ በአስር ፐርሰንት ይጨምራል የደም ፍላጎት። የዚህ አመትን ስናየው ወደ ሶስት መቶ ሰማንያ ከረጢት የደምና የደም ተዋጽኦ ፍላጎት አለ ብለን እናስባለን። በሚቀጥለው ዓመት ከዚህ በላይ አስር ፐርሰንት ጨምሮ ያድጋል። በየአመቱ የደም ፍላጎቱ በአስር ፐርሰንት እየጨመረ ነው የሚሄዱ እንደኛ አቆጣጠር እስከ ሁለት ሺ አራት ዓመተ ምህረት ድረስ በፈረንጆች እስከ አስራ ሁለት ማለት ነው። ሆስፒታል ሲገባ ደም ሲያስፈልገው ቤተሰብ ይፈልግ ነበር ማለት ግንም ነበር። ይሄ ደግሞ ብዙ እናቶችን ያው እንደምናውቀው ብዙ ሰዎችን ለሞት ዳርጓል። ደም ደግሞ በሕክምናው ውስጥ በጣም ወሳኝ ስለሆነ ይህንን ለመቀየር ነው ደምን ከበጎ ፈቃደኛ ብቻ በማሰባሰብ ለታካሚዎች መስጠት የእኛ ክፍል የሚሰራው ይሄን ነው። ይሁን እንጂ እጅግ ከፍተኛ የሆነ ፍላጎት ያለው የሰውን ሕይወት የሚቀጥለው ውድ ደም በበቂ ሁኔታ በማይገኝበት ሀገር ውስጥ የተለገሰው ደም የሚባክንበት ክፍተት መኖሩን በዚህ ዙሪያ የሚሰሩ የጤና ባለሙያዎች ይናገራሉ። አቶ ጥላሁን ቀቀባ በጅማ ዩኒቨርስቲ የህብረተሰብ ጤና አገልግሎት መምህር ሲሆኑ በጅማ የደም ባንክ ውስጥ ለአራት ዓመታት በጥራት አገልግሎት ቁጥጥር አገልግለዋል። ይሄ 350 ሚሊ ሊትር የሚባለው ደም ለምሳሌ አንድ አዋቂ ቢለግስ ከዛ ላይ ነው ተጠናንሶ ህፃናት እንዲወስዶ የሚደረገው ህፃናት ደግሞ እንደ የዕድሜ ደረጃ እስከ አዋቂ የሚባለው ዕድሜ ደረጃ ድረስ ከሁለት ዓመት በታች አለ ከስድስት ወር በታች እስከ አንድ ዓመት ከሁለት ዓመት በታች ከአምስት ዓመት በታች እስከ አስር አስራ ሁለት ዓመት እየተባለ የሚከፋፈለው የዕድሜ ደረጃዎች አሉ እና እንደየዕድሜ ደረጃቸው በኪሎ ተሰልቶ ነው የሚሰጠው። አዋቂው ሙሉ የመውሰድ እድላቸው በጣም ልከተኛ። የተለገሰው ደም የተወሰነ ነገር ህጻናቱ ከላዩ ላይ ከወሰዱ በኋላ ይጣላል ወይ ደግሞ ይባክናል ማለት ነው። ይህንን የመባከን የሚፈጥረው በሀገሪቱ የሚገዙት የደም ልገሳ መቀበያ ፕላስቲክ ከረጢቶች በአዋቂ መጠን ደም ለመሰብሰብ ታስበው የሚገዙ በመሆናቸው እና ለህጻናት ለአንድ ጊዜ ጥቅም ላይ የሚውሉ ከረጢቶች ባለመኖራቸው መሆኑን በጅማ ዩኒቨርሲቲ የህጻናት ሕክምና ማዕከል ሐኪም የሆኑት ዶክተር መሀመድ በሽር ይገልጻሉ። እኛ ጋር ያለው ችግር ምንድን ነው? አሁን ለምሳሌ ጨቅላ ህጻናት እንደተወለዱ በሰባት ቀን በአስር ቀን ተገርዘው ይመጣሉ። ኔናታል ጆንዲስ ይባላለ ብጫው ነው ይመጣሉ እነዛ ህፃናት ለመኖር እና ለመሞት ትንሽ ደም ነው የሚፈልጉት በኪሏቸው ከአስራ አምስት ሲሲ እስከ ሀያ ሲሲ ነው ወይ ደግሞ ኦልሞስት አንድ ማንኪያ ወይ ሁለት ማንኪያ ማለት ነው ያን ደም አግኝቶ ህይወቱን የሚያስቀጥልበትን እንደዛ አይነት በትናንሽ ህፃናት ላይ እንደ ሀገር በትናንሽ የደም ቀረጢቶች ወይ ቦርሳዎች የተሰሩ የደም የተዘጋጁ ስለሌለም የምናደርገው ምንድን ነው ለትልልቅ ሰዎች ወይ አደልት ቀረጢቶችን ነው የምንጠቀመው። እነዛ ደግሞ እስከ አራት መቶ ሀምሳ ሲሲ ደም ነው የሚይዙት። እንደዚህ የሰው ህይወትን የሚያድን ጥረት ባለበት ሀገር ላይ የተገኘችውንም ደም ሀምሳ ሲሲዋን መካከል ተጠቅመሽ ወደ አራት መቶ የሚል ደም እየተንገበገብሽን ቢሆን ወደ ቆሻሻ ይጣላል ማለት ነው። ዶክተር መሐመድ አያይዘውም አንድ ለአዋቂ መሆን የሚችል ደም እንደ ህጻናቱ ክብደት ጨቅላ ከሆኑ ከስምንት እስከ አስር ህጻናት፣ ከፍ ካሉ ደግሞ እስከ አራት ህጻናት ህይወትን የሚታደግ ነው ይላሉ። ከዚህ በተጨማሪም አንድ ጨቅላ ህፃን አንድ የደም ከረጢት ሲቀበል በተለያዩ ምክንያቶች ሰውነቱ ሊቆጣ እንደሚችል ገልጸው፣ ነገር ግን የደም ከረጢቶቹ በህፃናቱ ተዘጋጅተው ቢሆን ኑሮ ሰውነቱ የተቀበለውን የደም አይነት እንደ አስፈላጊነቱ ደጋግሞ መስጠት የሚቻልበት አጋጣሚም ባክኗል ይላሉ። ከፍተኛውን ደም ማነስ ያላቸው ላይ ብዙ ወይ አራት ወይ አምስት ጊዜ ፓኬጅ ትራንስፊውዝ መሆን ያለባቸው ላይ እነዛ ላይ አሁን ምን አይነት ችግር ይገጥምሻል? አንድ የተገኘቿን አንድ ዩኒት ሳይሆን የከሰጠሽ በኋላ ያ ደም በትናንሽ ከረጢቶች ስላልተዘጋጀ አሁንም ሌላ አራት መቶ የሚሉም ጥለሽው አሁንም ሌላ ተመሳሳይ ትልቅ ዩኒት ወደ መፈለግ ነው የምተኙ እነዚህ ግን መጀመሪያ ሲሰበሰቡ ለህፃናት ታስቦ የተሰበሰቡ ላይ ጥቅማቸው ምንድን ነው? አንድ አራት መቶ ሀምሳ የተሰበሰበውን በትናንሽ ቀረጢቶች አርገሽ በአንድ አይነት የደም ውስጥ ለምሳሌ ያ ህፃን ወይ ደግሞ ጨቅላ ህፃን ሁለት መቶ ሲሲ የሚያስፈልገው ከሆነ ከዛችው ዩኒት ውስጥ ከተቀነጸችው ወይ ሶስትም ከሆነ ምትፈልጊውን ያህል መጠን ትጠቀሚያለሽ ያ ደግሞ ተመሳሳይ ደም የተረፈው ከአራት መቶ ሃምሳ ከፍሪጅ ባልወጣ ትናንሽ ፖርሳውስ የከረጢት ውስጥ ለሌላም ህጻናት የመጠቀም እድል ይኖራል። የጅማ ዩኒቨርሲቲ የማህበረሰብ ጤና አገልግሎት መምህር እና የቀድሞ የደም ባንክ የጥራት አገልግሎት ባልደረባ አቶ ጥላሁን ከዚህ ቀደም የአነስተኛ የህጻናት የደም ከረጢቶች ተሞክረው ውጤታማ ሆነው የነበረ ቢሆንም ከጊዜ በኋላ ግን ተቋርጣል ይላሉ። ሳተላይት ባክስ ማለት ነው አዋቂ ከሰጠው ላይ ወደ ብዙ ትንሽ ከረጢቶች ተከፋፍሎ ለነዛ ህፃናት እንደየሚያስፈልጋቸው የደም ተዋጽኦና የደም አይነት የሚሰጥበት የደም ከረጢት ማለት ነው። እንደ ሀገሪቱ አንድ ጊዜ ነው ይሄ ነገር መጥቶ የነበረው እሱም በጣም በጥቂት ቁጥር ማለት ነው። የህፃናት የደም ከረጢት ቢኖር የሚባክነው ደም ሊቀንስ እንደሚችልና ከዚህ በተጨማሪም ለካንሰርና ለሌሎች ጽኑ ህሙማን ሊያገለግሉ የሚችሉ እንደ ፕላዝማ የመሳሰሉ የደም ተዋጽኦችም ከቀሪው ደም ላይ ሊዘጋጁ ይችሉ እንደነበረ ሶስቱም ባለሙያዎች ይገልጻሉ። በደም ልገሳና ህክምና ስርዓት ውስጥ ይህን የመሰለ ችግርና ክፍተት እንዳለ ብሔራዊ የደም ባንክና የጤና ጥበቃ ሚኒስቴር ያውቃሉ ወይ ስንል በብሔራዊ የደም ባንክ የደም ለጋሾች ዘርፍ አገልግሎት ዳይሬክተር ዶክተር ተምስገና በጁን ጠይቀናል። ይሄ የደም ከረጢት ለህፃናት የሚዘጋጁ መስተካከል አለበት፣ መስተካከል አለበት። ደም ባንክ ወይን ለማስተካከል ብዙ እየሰራ ነው። ስለዚህ ባለፈው አመት ከጤና ጥበቃ ሚኒስቴር ከህፃናት ከኤምሲች ዳይሬክቶሬት ጋር በመነጋገር አንድ መፍትሄ መበጀት አለበት የሚል የህፃናት የፍሉድም የደሙ ባለፈው አመት ሰፊ ስራ ሲሰራ አንደኛ የሌሎች አለም ተሞክሮ ምን ይመስላል የሚለውን አይተናል። የአነስተኛ የደም ከረጢቶች ችግር እንደ ኢትዮጵያ ባሉ ታዳጊ ሀገራት የሚስተዋል ቢሆንም የተለያዩ የአፍሪካ ሀገራት ግን እነዚህ የደም ከረጢቶች አነስ ባለ ዋጋ በመግዛት አገልግሎት ላይ በመዋል የደም ብክነትን መታደግ መቻላቸውን የጅማ ዩኒቨርሲቲ የህፃናት ህክምና ክፍል ባልደረባ የሆኑት ዶክተር መሐመድ በሽር ገልጸዋል። ከአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ ጤና አፍሪካ፣ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ዝግጅቶቻችንን በሳተላይት ኢትዮ ሳት ላይ እንዲሁም ደግሞ በቪያ መሐሪክ የፌስቡክ ገጽና ድረ ገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። በመቀጠል የምናልፈው ወደ ስፖርት ዘገባዎች ነው። የቅዱስ ጊዮርጊሱ ጋቶት ፓኖም የ2014 ዓ ም የቤት ኪንግ የኢትዮጵያ ፕሪምየር ሊግ ምርጥ ተጫዋች ሆኖ ሲመረጥ፣ በሌሎች ዘርፎች ያሸነፉ ተጫዋቾችና አሰልጣኞችም ተሸልመዋል። የዩናይትድ ስቴትስ የቅርጫት ኳስ ኮከቧ ብሪትኒ ግሪነር ሩሲያ በተመሰረተባት የአደንዛዥ እጽ ክስ ላይ ጥፋተኛ መሆኗን አምናለች። ነገር ግን አውቄ አይደለም ያደረኩት ስትልም ተናግራለች። ብላተርና ፕላቲኒ ከቀረበባቸው የማጭበርበር ክስ በፍርድ ቤት ነፃ ተብለዋል። ኬኔዲ አባተ የስፖርት ዘገባዎችን ይዘው ይቀጥላል። የቅዱስ ጊዮርጊሱ ጋቶች ፓኖም የ2014 ቤት ኪንግ የኢትዮጵያ ፕሪምየር ሊግ ምርጥ ተጫዋች ሆኖ ተመርጧል። የ2014 ቤት ኪንግ የኢትዮጵያ ፕሪምየር ሊግ የመዝጊያ ና የውድድር አመቱ ምርጦች ሽልማት ስነ ስርዓት ባለፈው ሐሙስ ሰኔ 30 በሸራተን የተካሄደ ሲሆን የአመቱ ምርጥ ተጫዋች ሆኖ የተመረጠው ጋቶች ፓኖም የ210 ብርና የዋንጫ ተሸላሚ ሆኗል። ጋቶች ሽልማቱን በክብር እንግድነት ከተገኙት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት አቶ ኢሳያስ ጅራጅ ተቀብሏል። ከአራት ዓመታት በኋላ ቅዱስ ጊዮርጊስ ቤስን ሻምፒዮን ያደረገው አሰልጣኝ ዘሪሁን ሸንገታ የአመቱ ምርጥ አሰልጣኝ በመባል አሸንፏል። አሰልጣኙ ሁለት መቶ ሺህ ብር የገንዘብ ሽልማትም ተበርክቶለታል። ሌላው የፈረሰኞቹ ተጫዋች ኡጋንዳዊው ቻርለስ ሉኳጎ የውድድር አመቱ ምርጥ ግብ ጠባቂ በመሆን የተመረጠ ሲሆን በተወካዩ አማካኝነት 150 ሺ ብርና የዋንጫ ተሸላሚ ሆኗል። የሲዳማ ቡናው ይገዙ ቦጋለ በከፍተኛ ጎል አግቢነት 200 ሺህ ብር፣ በአመቱ ለሐዋሳ ከተማና ጅማ አባጅፋር የተጫወተው አላዛር ማርቆስ በምርጥ ወጣት ተጫዋችነት አንድ መቶ አምስት ሺ ብር፣ ኃይለ ኢየሱስ በዛብ በምርጥ ዋና ዳኝነት፣ እንዲሁም ትግል ግዛው በምርጥ ረዳቱ ዋና ዳኝነት እያንዳንዳቸው አንድ መቶ አምስት ሺ ብር ተሸልመዋል። የዩናይትድ ስቴትስ የቅርጫት ኳስ ኮከቧ ብሪትኒ ግሪነር በሩሲያ የአደንዛዥ እጥክስ ጥፋተኛ መሆኗን አመነች። ግሪነር ሐሙስ ዕለት በሩሲያ ፍርድ ቤት የቀረበባት የአደንዛዥ እጥክስ ጥፋተኛ መሆኗን ብታምንም ነገር ግን ሆን ብላ ሕጉን እንዳልጣሰች አስረድታለች። የሁለት ጊዜ የኦሎምፒክ የወርቅ ሜዳሊያ አሸናፊዋ በየካቲት ወር በሞስኮ አቅራቢያ በሚገኝ አውሮፕላን ማረፊያ ውስጥ የካናቢስ ዘይት በሻንጣዋ ይዛ ተገኝታለች ተብላ ነበር በቁጥጥር ስር የዋለችው። ተጫዋቿ የዩናይትድ ስቴትስ ፕሬዝደንት ጆ ቡድን እንዲያስፈቷት ከተማጸነች ከቀናት በኋላ ነው። አደንዛዥ እጽ ይዞ በመገኘት እስከ አስር አመት በሚደርስ እስራት ሊያስቀጣ የሚችል ክስ የቀረበባት ግሪነር በሐሙሱ ሁለተኛ የፍርድ ቤት ችሎት ላይ ለዳኛው ክቡርነቶ፣ ጥፋተኛ ነኝ ማለት እፈልጋለሁ፣ ነገር ግን ሆን ብያ አልነበረም ያደረግኩት፣ ህጉን መጣስ ፈልጌም አይደለም ብላለች። ቀጣዩ የፍርድ ቤት ችሎት ለሐምሌ 14 ተቀጥሯል። ከችሎቱ በኋላ የግሪነር ጠበቆች ለጋዜጠኞች በሰጡት ማብራሪያ የቀረበባትን የክስ ባህሪ የንጥረ ነገሩን አነስተኛ መጠን የብሪትኒ ግሪነርን ስብ እናና ለ ለሩሲያ ስፖርት ያበረከተችውን አዎንታዊ አስተዋጽኦ ግምት ውስጥ በማስገባት እጅግ በጣም ቀላል የሆነ የቅጣት ውሳን እንደሚጠብቁ ተናግረዋል። ብሪትኒ ወንጀሉን የፈጸመችው በግድለሽነትና ወደ ሩሲያ አውላን ለመሳፈር እየተዘጋጀች በችኮላ እንደሆነም ለችሎቱ ማስረዳታቸውን ገልጸዋል። የግሪነር የህግ ቡድን አባላት የፍርድ ሂደቱ በነሐሴ ወር መጀመሪያ አካባቢ ሊጠናቅቅ እንደሚችልም ጠቁመዋል። ግሪነር ባለፈው ሳምንት መጀመሪያ ላይ ለፕሬዝደንት ባይደን በጻፈችው ለብዳ ሰንታፔ ከእስር እንድትፈታ አሜሪካ የምታደርገውን ጥረት እንድታጠናክር ጠይቃለች። ፕሬዚደንት ባይደንም የቅርጫት ኳስ ኮከቧ በተቻለ ፍጥነት እንድትለቀቅ እየሰሩ መሆናቸውን ተናግረዋል ሲል ዋይት ሀውስ ገልጿል። በሞስኮ የሚገኘው የአሜሪካ ኤምባሲ ባለስልጣናትም በግሪነር የፍርድ ሂደት ላይ ተገኝተው ከባይደን የተላከ ደብዳቤ እንደሰጧት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን ተናግረዋል ሲል የዘገበው ሮይተርስ ነው። በሴቶች ብሔራዊ የቅርጫት ኳስ ማህበር ውስጥ የፊኒክስ ሜርኩሪ ክለብ ተጫዋች ያላቸው ግሪነር እንደ ሌሎች በርካታ የዩናይትድ ስቴትስ የቅርጫት ኳስ ተጫዋቾች ሁሉ በረፍት ጊዜዋ ገቢዋን ለማሳደግ በሩሲያ የሴቶች የቅርጫት ኳስ ፕሪምየር ሊግ ለሚሳተፍ አንድ ክለብ ትጫወት ነበር። ፕላተርና ፕላቲኒ ከቀረበባቸው የማጭበርበር ክስ ነጻ ሆኑ። የቀድሞ የፊፋ ፕሬዚደንት ሴፕ ፕላተርና የፈረንሳዩ እግር ኳስ ተጫዋች ሚሼል ፕላቲኒ ከስፖርቱ ዓለም ሊገለሉ ተደርገው ለሰባት ዓመታት በተደረገባቸው ምርመራ ከሙስና ክስ ነጻ መሆናቸው በፍርድ ቤት ተረጋግጧል። ጉዳዩን በመከታተል ላይ የሚገኘው የስዊዘርላንድ ፍርድ ቤት ዳኛ እንደተናገሩት ለፕላቲኒ የማማከር ስራ ፊፋ ሁለት ሚሊዮን የስዊዝ ፍራንክ ወይም 2.05 ሚሊዮን ዶላር እንዲከፍል በሁለቱ ግለሰቦች መካከል የተደረሰው ስምምነት ተአማኒነት ያለው ነው። በመሆኑም አቃቤ ሕግ የተጭበረበረ ክፍያ በሚል ያቀረበው ክስ ተቀባይነት እንደሌለው ገልጸዋል። በዚህም መሰረት ፊፋን ለ17 ዓመታት የመሩት ፕላተር በሀገሪቱ የፌዴራል ወንጀል ችሎት ከማጭበርበር ክስ ነጻ ሆነዋል። የቀድሞው የፈረንሳይ ብሔራዊ ቡድን ካፕቴንና ስራ አስኪያጅ የነበሩት ፕላቲኒም እንዲሁ ከወንጀሉ ነጻ ተብለዋል። በአንድ ወቅት በአለም እግር ኳስ ውስጥ ስመጥር የነበሩት ሁለቱ ግለሰቦች የቀረበባቸውን ክስ አንቀበልም ብለው ለሰባት አመታት ሲከራከሩ ቆይተዋል እናም በአሁኑ ብይን እፎይታ የተሰማቸው ብላተር ከፍርድ ቤቱ ውጭ ለጋዜጠኞች ሲናገሩ ሁልጊዜም ህሊናዬ ንጹህ ነው ስል ነበር ብለዋል በእድሜያቸው ብዛት ድካም ተጭኗቸዋል የ86 አመቱ አዛውንት አክለውም በተፈጥሮ ማንም ሰው ፍጹም አይደለም ነገር ግን ስራዬን በተመለከተ በፊፋ ውስጥ ለ44 አመታት የሰራው እንደሆነ ለእኔ ይህ ጉዳይ በስዊዘርላንድ ከፍተኛ የፍርድ አካል እልባት ማግኘቱ በጣም አስፈላጊ ታዋቂ ነው ሲሉ ተናግረዋል። የ67 ዓመቱ ፕላቲኒም የተሰማቸውን ደስታ ገልጸዋል። ሮይተርስ እንደዘገበው ኖቫክ ጆኮቪች የዊምበልደንን ዋንጫ ለአራተኛ ተከታታይ ጊዜ አሸነፈ። ሰርቢያዊው የሜዳ ቴኒስ ኮከብ ኖቫክ ጆኮቪች አውስትራሊያዊውን ኒክ ኪሪዮስን በዊምበልደን በማሸነፍ ለአራተኛ ተከታታይ አመት የዋንጫው ባለቤት ሲሆን በዚህም ሀያ አንደኛውን የግራንድ ስላም ዋንጫ አሳግቷል። ከሀያ አንዱ ዋንጫዎቹ ሰባቱን ያሸነፈው በዊምብልደን ነው። የስፔኑ ራፋኤል ናዳል በሀያ ሁለት የግራንድ ስላም ዋንጫ የክብረውሰን ባለቤት ሲሆን ጆኮቪች በአንድ ዋንጫ ተበልጦ ሁለተኛ ደረጃ ላይ ይገኛል በትናንትናው ብልደን የፍጻሜ ጨዋታ ጆኮቪች ኒክ ኪሪዮስን አራት ለስድስት ስድስት ለሶስት ስድስት ለአራት ና ሰባት ለስድስት በድምሩ ሰባት ለሶስት በሆነ ውጤት ነው ያሸነፈው። ለዛሬ የምረንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ Close my eyes, I see a pretty face and I'm in mine. I wanna leave it all behind for my lady love. I used to run around without a clue, just trying to have fun. I never thought I'd meet someone like you, yeah. But then you came from out of nowhere and caught me with your stare. Every day is through, yeah. and I can't sleep at night without you by my side. And I don't want to go if you're not along for the ride. I used to be so free, but now my hands are tied, and I don't want to. አድማጭ ተመልካቾቻችን የሰኞ ምሽት ሐምሌ 4 2014 ዓ ምት የጋቢና ቤ መሰናደው እዚህ ላይ ተጠናቀቀ። አብራችሁን ስለቆያችሁ እያመሰገንን ስናስተናግዳችሁ ምሽነው። ኤደን ገረመው መሰናደውን በመምራት ኤልያስ አስማረ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን ነበር። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያማሪክ ላይ ለጋቢና ቤ እያላችሁ አድርሱም። ከእኛ ጋር ስለነበራችሁ በድጋሚ እናመሰግናለን። ሰላም ጤና ስጥልኝ። Oh, no, God. Every single town that I go to, I find myself looking for you in the crowd. I want to call your name out loud, cause you're my lady, love. my lady, love. every single time that I close my eyes.